ታዋቂ የመድረክ ሰዎች ከዚህ ከአሜሪካ ድምፅ ስቱዲዮ ቁጥር ሁለት የራዲዮ መጽሔት እንግዶች ሆነው ተገኝተዋል። እናም ጊዜ ሳጠፉ ስቱዲዮችንን ወደ ቲያትር መድረክነት ቀየሩት። ብቻችሁን አያችሁ መባላችን ባይቀርም ቲያትር ነውና አናሳያችሁ ነገር ሆነብን። አሉላ የማየት ነገር ከተነሳማ ብቻዬን አየው በል እንጂ። ለምን ብቻዬን እንዳየው እንነጋገር። ደግሞ ስቱዲዮችን ወደ መድረክነት ቀየሩት ማለት ያየው ይመስል ደጋግመን። ታዲያ አዲሱ ስቱዲዮ ቁጥር ሁለት ስንል የተለመደው ስቱዲዮ አስራ አራት እንዳልሆነ ጠቁመናል። ቴሌቪዥን ፕሮግራሞቻችን የሚሰራበት ስቱዲዮ ውስጥ ነው የተቀናበረው። በሰፊ አዳራሽ ብቻህን ያስቃል። የት ጠፍተን እንደሆነ መልስ ስጥል፣ አድማጮች ለዩናይትድ ስቴትስ ልቀጥል ነው እኔ አንተ የማጋለጥህ ነበር መልስ የለህም። እሺ ቲያትር እንደምትወድ ግን አድማጮቻችን የሚያስታውሱ ይመስለኛል። በጣም ስለዚህ የምጠፋበት ምክንያት ገጥሞ ሆነው እንጂ አጠፋም ነበር። ዋናው ቲያትር ዋሽንግተን ዲሲ ስለሚታይ ሁሉ ቀድሜ የምገኝ ነው። ጊዜና ቦታ ሳይገድበው ለሁላችንም የሚሆነውን አልረሳንም የቲያትር ወጉም አልቀረብንም እና አሉላ ለዩናይትድ ስቴትስ ነዋሪ አድናቂዎቻቸው በያሉበት ተዘዋውረው ያሳዩ እያልከኝ ነው። እንደዚያ ይመስላል። አዲሱ መልካም። በመግቢያችን እንደጠቆምነው አድማጮች የጋበዛቸው የዋሽንግተኑ የጣየቱ የባህልና የትምህርት ማዕከል ነው። የማዕከሉን ዲሬክተር ሁለ ገቧን የመድረክ ሰው የእኛም ቤተኛ ጭምርናት አለምጸሐይ ወዳጅንም ጋብዘናል። አሉላ ወደ ወጋችሁ ማምራት ትችላላችሁ እንግዲህ አሁን አመሰግናለሁ አዲሱ ሌላ ጊዜ እንደምትገኝ ተስፋ እናድርግና በዚህ በምን ሰማው ወደ ቲያትር ዓለም በሚወስደን ዜማ ቲያትር በአሜሪካ ከኢትዮጵያ ሩቅ እንግዶች ቢሮዎችን መቀበለዋል። የራዲዮ መጽሔት ወይም የአሜሪካ ድምፅ ብቻ ሳይሆን የአሜሪካም እንግዶች ናቸው። እንኳን እንደናመጣችሁ እንኳን የተለያየ ትርኢቶችን ይዛችሁ በተለያየ የዩናይትድ ስቴትስ ግዛቶች ውስጥ እንደምትዘዋወሩ እናውቃለን። ከጋባዣችሁ ልነሳ ዓለም እንግዶችሽን እስኪ በወጉ አንቺ አስተዋወቂልኝ በዋናነት የአንቺ እንግዶች ናቸውና። አመሰግናለሁ በቅድሚያ እናንተ ሬዲዮ ጣቢያውን ዘወትር በጥበባችን ስራና በሁሉም ነገር እየተከታተለ ለሚያደርግልን ትውቅና ትብብር ከልብ አመሰግናለሁ። የጣይቱን አስራ አምስተኛ ዓመት በዓል ምክንያት በማድረግ ካሰብነው ጊዜ ትንሽ ቢዘገዩም ስምንት የሚሆኑ የተውኔት ባለሙያዎች በኢትዮጵያም በትልልቅ ስራዎቻቸው የሚታወቁ ከአንጋፋ ከብሔራዊ ትያትር ቤት ጀምሮ በተለያዩ መድረኮች ሲሰሩ የቆዩ ቴዎድሮስ ተስፋዬን፣ ሱራፌል ተካን፣ መለሰን እና ሀረግን ጨምሮ ሌሎቹንም ተዋንያኖች ጋብዘን እዚህ ዋና ከተማችን ዋሽንግተን ዲሲ ተገኝተዋል። ማርች ሀያ በዲሲ፣ ከዛ ቀጥሎ ወደ ስምንት የተለያዩ ስቴቶች ቱር እናደርጋለን። ትርኢታቸውን ያቀርባሉ። መላው የአሜሪካ ተመልካች ደግሞ እንደሚደሰት ተስፋ እናደርጋለን። አመሰግናለሁ። የማይተዋወቅ ሰው ላስተዋውቅ። ለፕሮግራማችን ቤተኛ ነሽ። ለጥበብ አፍቃሪዎችም በዚህ በዩናይት ስቴትስ የሚካሄዱ የጥበብ ስራዎችን በመምራት በማዘጋጀት በማቅረብ ደጋግመንሽ በፕሮግራማችን በመገኘት ትታወቅ ያለሽ ዓለም ፀሐይ ወዳጅ አንቺም እንኳን ደህና መጣሽ። ትልልቅ ስራዎቻችሁን በተለይ የኢትዮጵያ አድማጮች እንደ አዲስ ሊተዋወቋችሁ እንደማያስፈልጋቸው እረዳለሁ። መለሰብ ወልዱ ከሩቅ ከአንተ እኔም የማላውቃቸውን ስራዎች ይህንም ጭምር እየተዋወኩ ነው። በብሔራዊ ቲያትር፣ በህጻናት ቲያትር የረጅም ጊዜ ስራዎች አሉ። ገበና አሁን በመታየት ላይ ያለ ስራ ወላፈን፣ የተለያዩ ፊልሞችና የቲቪ ድራማዎች ላይም ተጫውተሃል። ሱራፌል ተካ የቴዎድሮስ ራእይ፣ በዚህ በዩናይት ስቴትስ እና ሌሎች ከኢትዮጵያ ውጭ ያሉ አካባቢዎችም ተመልካቾች የሚያውቁት ሰው ለሰው በከፍተኛ ተመልካች የሚታወቅ ነው። ኩራ በሚሉ ገጸ ባህሪ ነው የምትታወቀው። ምናልባት ገጸ ባህሪ ያጣላቸው ከሆነ ትነግረናለን። ዘላም ጠቦቱን በለው በአማርኛ ተርጉሞት እንደሆነ እርግጠኛ አይደለም። ዳንግሊ ዳንግሊ እሱ ሌላ አማርኛ ሌላ ትርጓሚ የሚያስፈልገው ነው። ከአማርኛ ወደ አማርኛ ይተርጎምልኝ ግልገል በግ እንደማለት እንደማለት ነው በጎንደርኛ ተራካው አካባቢ በመንቆቋቋት ወደ ያላየነው ፊልም ስለሆነ ብዙ እንደማንገፋበት አውቃለሁ። ግን ተዋውቋልና እናነሳለን። ወደ ቴዎድሮስ ተስፋዬ ልሻገር በጣም በርካታ ስራዎች እንዳሉ አውቃለሁ፣ ግን ከማስበውም በላይ ናቸው። 1929 ትልቁ ስራ ነው። ሀያ በላይ የመድረክ ቲያትሮችን አዘጋጅተሃል ሁለት መቶ በላይ የሙዚቃ ቪዲዮዎችን አዘጋጅተሃል። ስድስት የሙሉ ሰዓት ፊልሞች፣ ስድስት አጫጭር ፊልሞች ተጫውተሃል። ውበትን ፍለጋ የተባለውን ተወዳጁን ፊልምና ሚስተሪክስን ይጨምራል። ች ላይ ትንሽ ብጨምር ያልተገኘችው ሀረግ ነች። ሀረግ ወይም በውበትን ፍለጋ መሪቷን ዓይናት ሕንደኬን አንቲጋንን፣ ሀምሌትን አሁንም ዳና ላይ በተከታታይ ፊልም በመስራት ላይ ያለች ናት። እንዳጋጣሚ ሌላ ቦታ ወንድሟን ለማየት ሄዳ ነው። እሷም የግሩፓችን አንዱ አባል ናት። ገሩ ለጠፋችበት ሂሳብ በኋላ ይኖረናል። ግን እንዳለች አደርጋችሁ መወያየት እንችላለን። ከትዝብታችሁን ጀምር። ጥቂት ቀናት ናቸው። ያደናገራችሁ ነገር ካለ እሱም ሊሆን ይችላል። ለየት ያለ ገጠመኝም ካለ ወደ ጥበቡ ከመዝለቃችን በፊት ከማን ጀምር? እሺ ቴዎድሮስ፣ ልክ እንደ ኖርማሉ አየር ይመስላል ስታየው። ከአውሮፕላኑ ወርደን መኪና ውስጥ መስታወቱን ስታየው ኖርማል አየር ይመስላል። ልክ በሩ ተከፍቶ ስንወጣ ግን ጆሮ የሚወጋ ጆሮ ጆሮ እንደዚህ ይቀዘቅዛል። ጆሮ በረዶ ሆኖ ነው እንዴት ብዬ በምን እስካር ብጠምጥመ እና እስካሁን ድረስ ፍጹም አስደንጋጭ የሆነብኝ ነገር ቅዝቃዜው ጋር ለመታወቅ አልፈልግም። ገና ሱራፊል፣ እኔ በነገራችን ላይ ቅዝቃዜ አየር ይስማማኛል፣ እወዳለሁ በጣም ነገር ግን እዚህ ጋር ስመጣ ያየሁት አየር ትንሽ ለየት ይላል። አፈንሳት ከፍት ባትናገር እንኳ ምላስ ይቀዘቅዛል። መለስ እኔ ያየሁት ከጋሽ ተክሌ ጋር እራት ለመብላት ወጥተን እኛ ሀገር ችፕስ ነው። እዚህ ሀገር ግን ቺክን ነው። እና ግርግር ነው፣ ማአት ማአት ነው በቃ። እና የኛ ሀገር እርጎ እዚህ ያገኘ በቀይና በነጭ የአየሩ ሁኔታ፣ የምግቡ፣ የባህሉ ብዙ እንደሚያነጋግረን ትዝታችሁንም የተለያዩ አካባቢዎችን ከጎበኛችሁ በኋላ እንደምንጫወት ተስፋ አደርጋለሁ። ያየናቸው ቦታዎች አሉ። አሁን አስገራሚ ነገር ስላልቃችሁን ለማለት ነው እንጂ ለምሳሌ ዲሲ ስትገባ ዋይት ሀውስን ማየት እና እዛ ቦታ ላይ ፎቶግራፍ መነሳት የመጀመሪያ ምርጫ። እኔ ወደዚህ ስመጣ እና ስለምዬን ዋይት ሀውስን የማየት ኢንትረስቲ በጣም ትልቅ ታየዋል። ለመጀመሪያ የተጠቀምንበት ዋይት ሀውስ ነው እና በተለይ ብዙ ጊዜ ፊልም ላይ የምናያቸው የአብርሃም ሊንከን ሞኒመንት እሱ ሁለቱም ቦታ ማየት እንግዲህ አይምሮ ላይ ይመጣል እና እዛ ቦታ ላይ ቆመን መነሳታችን ደስ ይላል። ብቻ ተጨማሪ ዋይት ሃውስን ስናይ እንዲህ በቀላሉ ያሉ ይላል፣ የሚፈቀድም አይመስልም። የሚፈቀድም እና ነፃነቱ እጅግ በጣም ነው የገረመኝ። እዚህ እንኳን ለመግባት ስንት ተፈተሻል፣ እናንተ ስቱዲዮ ለመግባት ዋይት ሃውስን ተጠግተን ፎቶ ለመነሳት ምንም ችግር የለም። በጣም ብዙ ዜጎች ናቸው ያን አካባቢ የጎበኙት። ግን ሁሉን ነገር ስንጎበኝ ከአብርሃም ሊንከን ጀምሮ ከጉብኝቱ ባለፈ የሆነ ቁጭት ተሰምቶኛል። በእውነት እዚህ ስመለከት የብዙ መሪዎች አባባሎች ግድግዳው ላይ ተጽፈዋል ተቀርጸውና፣ ያንን ለትውልድ ነው የሚያስተላልፉት። ያንን ይዞ ነው የሚያድገው ሕፃን ያገር ያለውና ብዙ ጽሁፎችን አኑረው እዚህ የምታየው። እኛ ጋር ደግሞ በጣም ሪች ነን በዚህ አይነት ነገር እና በጣም ብዙ ታሪክ አለን፣ ረጅም ታሪክ ብዙም፣ የሚነገርለት የብዙ የብዙ ነገስታት ታሪኮች አሉን፣ አባባሎች አሉን። አገሪ ጋ ቢሆን ኑሮ ይሄ ምን አይነት ትውልድ እንቀርጽ ነበር የሚለው ነገር ትንሽ የቆጨኝ ነገር እሱ ነው። ይሄን ሳይ ገረም ነው። ጉብኝታችሁ ዘለግ ሲል ምናልባትም ቅድም ያልከውን አይነት ምኞት በውስጣችን የሚያሳድሩ ብዙዎቹንም ኢትዮጵያውያን በተለያዩ ቦታ ስታገኙ ጥሩ ስሜት የሚያሳድሩ ብዙ ነገሮች እንደሚኖራቸው አምናለሁኝ። ቴዲ ወደ አንተ ልምጣ። የቴዎድሮስ ራአይ ምን አይነት ቲያትር ነው? በኢትዮጵያ ውስጥ ሲታይ የነበሩትን ሁኔታዎች አንሳለን፣ የታሪኩንም ጭብጥ እንደ በዋናነት ተመልካቾች ከወዲሁ ሊረዱ የሚችሉት ነገር ካለ የቴዎድሮስ ራይን ስናነሳ፣ ቅርቡ ለቴዎድሮስ ራይ ቅርቡ ሱራፌል ነው፣ ከስክሪፕቱ ጥንሰሳ ጀምሮ እስከ ተወለደበት ቀን ድረስ ሱራፌል ቀር ነው። ለዚህ ሱራፌል ይሄን ቢያስተደደስ ይላል። ሱራፌል ታዞልሃለም ተፈርዶብሃል። ከቴዎድሮስ ጋር የግል ትውውቅም ያለ ይመስላል። አሁን ሳንማራው ቴዲ ጋር ነው ከዋና አድማጮቻችን ውይይቱ አላበቃ እንዲያውም የቲያትር መድረክ ሊያደርጉት ተስማምተው ጀምር ካደረግን በኋላ ድምጻቸውን ብቻ ሰምተን ማብቃታችን ነው። በሚቀጥለው ቲያትራቸውን ተከታትለን በሰፊው ዋና ውታችን ና እኔ መረማዋረ አገኛለሁ ቲያትሩ ማየት አድማጮቻችንም በደንብ ታገኟቸዋላችሁ። ለማንኛውም ቀጠሯችን በሚቀጥለው የራዲዮ መጽሄት Kalan var Sigabas, <laughs> you